ርእየ ኢሳይያስ ነቢይ በመንፈሰ ትንቢት ምስጥሮ ላማኑኤል ወበይንተ ዝህ ጸራ እንዘ ይብል ሕፃን ተወልደ ለነ ወልድ ተውበ ለነ ሳሊለነ ቅዱስ